እንደምን አመሻችሁልኝ የተከበራችሁ አድማጮቼ በአትሌቲክሱ ስፖርት ዜና ገንዘቤ ዲባባ በዓለም የዓመቱ ምርጥ አትሌት ተሸላሚ ሆናለች የወንዶቹን አሜሪካዊው አሽተን ኢተን አግኝቷል በሳምንቱ ማብቂያ ታምራት ቶላ በአልኮበንዳ ስፔን 10 ኪሎ ሜትር የጎዳና ሩጫ ብርሃኑ ለገሰ በኒው ዴሊ ህንድ ግማሽ ማራቶን ድል ተቀዳጅተዋል የእግር ኳስ ስፖርት ዜናዎችን ይዘናል አብራችሁን ቆዩ ገንዘቤ ዲባባ ከኢትዮጵያ በሴቶች፣ አሽተን ኢተን ከዩናይትድ ስቴትስ በወንዶች የዓመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር አስታውቋል። ሁለቱም አትሌቶች እንደ አውሮፓውያን ዘመን አቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ ሲሆን ገንዘቤ በ1500 ሜትር፣ ኢተን በዴካትሎን አሸንፈው በቤይጂንግ የዓለም ሻምፒዮና የወርቅ ሜዳሊያ መሸለማቸው ይታወቃል። ገንዘብ ዲባባ በአምስት ሺህ አዳራሽ ውስጥ ሩጫ አስራ አራት ደቂቃ ከአስራ ስምንት ነጥብ ስምንት ስድስት ሴኮንድ በመግባት አዲሱን የዓለም ክብረ ወሰን ካስመዘገበች በኋላ በአምስት የሺ አምስት መቶ ሜትር ውድድሮች አንድም ሳት ትቀደም አጠናቃለች። በዩጅን ኦሪገን በኦስሎ ና ፓሪስ ድል መቀዳጀቷም አይዘነጋም። በመጀመሪያ ባርሴሎና ላይ ያስመዘገበችው አስራ አራት ደቂቃ ከሀምሳ አራት ሴኮንድ ሬኮርድ ከአስራ ሁለት አመታት በኋላ የተገኘ የዓለም ፈጣን ጊዜ ነው። ገንዘብ ይህን የዓለም አቀፉን አትሌቲክስ ፌዴሬሽኖች ማኅበር ዓመታዊ ሽልማት ለማግኘት በመቻሏ መደሰቷን ገልጻ ድጋፍ የሰጣትን የኢትዮጵያ ሕዝብ አመስግናለች። በ2016 በዩናይትድ ስቴትስ ፖርትላንድ የአዳራሽ ውስጥ የዓለም ሻምፒዮና፣ ከዚያም በስቶክሆልም ስዊድን በአንድ ማይል ሩጫ አዳዲስ የዓለም ሬኮርዶች ለማስመዝገብ እንደምትሞክር ገልጻለች። ዛሬ ጠዋት በስልክ አግኝቻት ቃለ ምልልስ ለማድረግ ተስማምታ ነበር። በተባለው ሰዓት ደጋግሜ ደውዬላታለሁ፣ ስልኳ አይነሳም። ለማንኛውም በድጋሚ እንኳን ደስ ያለችላለሁ። ወደ ሌሎች የሩጫ ስፖርት ዜና ሳልፍ ታምራት ቶላ የአዲስ አበባውን ታላቁን የኢትዮጵያ ሩጫ ካሸነፈ ከአንድ ሳምንት በኋላ በአልኮቤዳንስ ስፔን አገር አቋራጭ ድል የተቀዳጀበትን ዜና እናገኛለን። የሴቶቹን ያሸነፈችው ኬንያዊቷ ሌኔት ማሳይ ናት። የኢትዮጵያው አትሌት ታምራት ቶላ በትላልቅ ወንዶች ጥብጣቡን በጥሶ ሲያልፍ ያስመዘገበው ጊዜ 29 ደቂቃ ከ28 ሴኮንድ ነው። የዩጋንዳው ቲሞቲ ቶሮቲች ሁለተኛ፣ ሙክታር ኢድሪስ እንደገና ከኢትዮጵያ ሦስተኛ ሆነዋል። በወጣት ወንዶች አልፍሬድ ጂኖ ከኬንያ አንደኛ ሲሆን የሁለተኛና ሦስተኛነቱን ስፍራ ኢትዮጵያውያኑ ልዑል ገብረ ሥላሴና ይሁንልኝ አዳነ ወስደዋል። ወደ ህንድ ዋና ከተማ ኒው ዴህሊ ስናመራ በግማሽ ማራቶኑ ከፍተኛ ፉክክር በታየበት ውድድር የወንዶቹን ብርሃኑ ለገሰ ከኢትዮጵያ የሴቶቹን ሲንቲያ ሊሞ ከኬንያ ማሸነፋቸውን እናገኛለን። በወንዶቹ ሌላው የኢትዮጵያ አትሌት ሞስነት ገረመው በአንዲት ሴኮንድ ተቀድሞ በሁለተኝነት አጠናቋል። በግማሽ ማራቶን የዓለም ክብረ ወሰን ባለቤቱ ኤርትራዊው ዘርሰና የታደሰ ሦስተኛ ወጥቷል። በሴቶቹ ከአንድ እስከ ሦስት ተከታትለው የገቡት በሙሉ የኬንያ ሯጮች ናቸው። ሊሞ ሂላኪፕሮፕና፣ ግላዲስ ቼሽሬ ይባላሉ። ኢትዮጵያ በሳምንቱ ማብቂያ ላይ የመጀመሪያውን የአፍሪካ የሰርከስ ትርኢት በዓል አስተናግዳለች። ሰባት የአፍሪካ ሀገሮች በተካፈሉበት የሰርከስ ትርኢት ላይ የተሳተፉ አብዛኞቹ ወጣቶች ሕይወታቸውን እንደለወጠ ይናገራሉ። በትርኢቱ ላይ ሚዛን መጠበቅ፣ ኳስ ዱላና የመሳሰሉትን ወደ ሰማይ እያፈራረቁ በመወርወር መቅለብ፣ ጂምናስቲክና ሌሎች የጨዋታ ዘዴዎች ቀርበዋል። ሳብሪና ፔዚ የትርኢቱ አስተባባሪ እንዲህ ብለዋል። ትርኢቱ ለወጣቶቹ በማህበራዊ ኑሮ እንዲሳተፉ ምድል ይሰጣቸዋል። መድረክ ላይ ወጥተው ችሎታቸውን ለተመልካች እንዲያቀርቡና በራሳቸው እንዲኮሩም እድሉን ያገኙበታል። በራስ መተማመንን ጭምር ያዳብሩበታል። ደቡብ አፍሪካዊ የሰርከስ ባለሙያ ሻሚር ጆንሰን እድሜ ልኩን ማለት ይቻላል የመድረክ ሰው ነው። በተለይ የሚወደው አጎበር ላይ እየነጠሩ አየር ላይ የመገለባበጥ ትርኢት ነው። ያደገው ለሕይወት እጅግ አስቸጋሪ መንደር ውስጥ ሲሆን የሰርከስ ትርኢቱ ባልደረባ መሆን ባይችል ኖሮ መጨረሻው እንደማያምር ይናገራል። ከቤተሰቦቼ መካከል አንዳንዶቹ ወረበሎችና ሱሳስ መጪ እጽ ነጋዴዎች የነበሩ ናቸው። እኔም ብቆይ ኖሮ እነርሱ የሄዱበትን አቅጣጫ ለመከተል ይቀለኝ ነበር። ነገር ግን ሰርከሱን ተቀላቀልኩ። አሁን አእምሮዬ ወደ መጥፎ ነገር አያመራኝም። ጥሩ ሁኔታ ላይ ይገኛለሁ። የአፍሪካ ሰርከስ ከምዕራባውያኑ ቡድኖች የተለየ መሆኑን ያምናሉ አብዛኞቹ የትርኢቱ አባላት። የአፍሪካው ይበልጥ በሰውነት ጥንካሬ እና የማህበረሰቡን አኗኗር መሰረት ባደረገ አዎንታዊ ታሪክ ላይ ያተኮረ ነው ሲሉም ያስረዳሉ። የኢትዮጵያውን የሰርከስ ትርኢት ዜና በዚሁ ላብቃ። ኢትዮጵያ በተመሳሳይ ጊዜ የምስራቅና የመካከለኛው አፍሪካ እግር ኳስ ሻምፒዮና ውድድሮችንም አዲስ አበባ ላይ እያስተናገደች መሆኗ ይታወቃል። ዛሬ የኢትዮጵያና ታንዛኒያ ብሔራዊ ቲሞች ግጥሚያ ያበቃው በመለያ ምት መሆኑን ገዛኸኝ ጽዮን መስቀል ገልጾልኛል። እስቲ ዝርዝሩን ስጠና። ገዛኸኝ አመሰግናለሁ ሰለሞን። በእግር ኳስ ዜና ሰላሳ ስምንተኛ የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮና ወደ ግማሽ ፍጻሜው እየተቃረበ ነው። አስራ ሁለት ቡድኖች በምድብ ማጣሪያው አራቱ ብቻ ወድቀው ስምንቱ ዛሬና ነገ በሚደረገው ለሩብ ፍጻሜ ገርሰዋል። ዛሬ ከሰዓት በኋላ በአዲስ አበባ ስታዲየም ዩጋንዳ ማሊያዊን ለጨዋታ ሁለት ለባዶ አሸንፎ ወደ ፍጻሜው አልፏል። ኢትዮጵያ ከታንዛኒያ ጋር የጨዋታው ጊዜ በአንድ ለአንድ አቻ በማጠናቀቃቸው የተሸናነፉት አሸናፊውን ለመለየት በተሰጠ የመለያ ምት ነው። ኢትዮጵያ ብሔራዊ ቡድን በረኛ አቤል ማሞ ሁለት ጎሎችን አድኖ በአራት ለሶስት አጠቃላይ አምስት ለአራት ውጤት የፊታችን ሐሙስ ለሚደረገው ግማሽ ፍጻሜ መድረሱን አረጋግጧል። የኢትዮጵያ የሐሙሱ ተጋጣሚም የኡጋንዳ ቡድን ነው። ነገም በመቀጠል በተመሳሳይ ሰዓት ደቡብ ሱዳን እና ሰሜን ሱዳን እንዲሁም ኬንያ እና ሩዋንዳ ይጫወታሉ። ሁለት አሸናፊዎች ሩብ ፍጻሜውን ይቀላቀላሉ፣ ሁለት ተሸናፊዎች ደግሞ ወደ ሀገራቸው ይሸኛሉ ማለት ነው። የምስራቅና መካከለኛው አፍሪካ ሻምፒዮና የፊታችን እሁድ ፍጻሜውን ያገኛል። ወደ አውሮፓ የውስጥ ሊጎች ስንሸጋገር በተወዳጁ የእንግሊዝ ፕሪሚየር ሊግ አንደኛ ዙር እየተገባደደ ነው። የነጥብ ልዩነቱም ተቀራርቧል። በሊጉ አስራ አራተኛ ሳምንት ጨዋታዎች ማንቸስተር ሲቲ ሳውዝሃምፕተንን ሶስት ለአንድ በመርታት ባለፈው ሳምንት በሌስተር ሲቲ የተለጠቀውን የመሪነት ደረጃ አስመልሷል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ እና ሌስተር ሲቲ በኩል ሀያ ዘጠኝ ነጥብ በጎል ተበላልጠው አንደኛና ሁለተኛ ማንቸስተር ዩናይትድ በሀያ ስምንት አርሴናል በሀያ ሰባት ሶስተኛና አራተኛ ሆነው የአንገት ለአንገት ምክክራቸው ቀጥሏል በመጨረሻም የዓለም እግር ኳስ ማህበር ፊፋ ሶስት የባለንዶር ተሸላሚዎችን የመጨረሻ እጩዎች ዛሬ ማምሻውን ይፋ አድርጓል የባርሴሎናዎቹ ሜሲና ኔይማር የሪያል ማድሪዱ ክርስቲያኖ ሮናልዶ ናቸው ከሶስቱ በአንደኝነት አሸናፊ የሚሆነው የሚታወቀውም አውሮፓውያኑ አዲስ አመት መጀመሪያ ላይ እንደሚሆን ተመልክቷል በእኔ በኩል ያለው ይኸው ነው ሰለሞን አመሰግናለሁ ገዛኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።